የምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላቸው የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክቡራን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ዛሬም ደግሞ ተከታታዩን የማቴዎስ ወንጌል መጽሐፍ ጥናታችንን ይዘን ቀርበናል። በሚኖረን ክፍለ ጊዜ እግዚአብሔር አምላካችን በእውነት በቃሉ ውስጥ ተገልጦ ድንቅ ነገሮችን እንደሚያስተምረን እናምናለን። እግዚአብሔር ምን ይሳነዋል? ድንቅ የሆነው መካሪ የሆነው የእስራኤል ታዳጊ ቅዱስ አምላክ እግዚአብሔር ለእኔና ለእናንተ የሚያስፈልገውን ስንቅ ዛሬ ደግሞ በመንፈስ ቅዱስ አስተማሪነት ይሰንቅልናል ያስተምረናልም እግዚአብሔርን እንዲህ እያልን እያሞጋገስ ነው ወደ ትምህርታችን እናልፋለን። ምስጋና ይብዛል። ክብር ምስጋና አሁንም አሁንም እንደገና ኢየሱስ ይገባሃልና ይብዛል አንተ ለኔ የዋልከውን ያን ውለታህን ሳስበው በፍጹም አላገኘውም፣ ምላሽ ነው ብዬ የምለው ግን ምንም ባይቀራረብ ምላሽ ከውለታ ጋር አንተ ብቻህን ኢየሱስ አሜን። ለዘላለም ክብር ይብዛል፣ ክብር ምስጋና ይብዛል፣ ክብር ምስጋና አሁንም አሁን እግዚአብሔር አባታችንና አምላካችን ሆ ለአንተ ክብርና ምስጋና ይገባሃል። ባሪያዎች ደግሞ ከዚህ ሆነን ወደ አንተ እኖ የከናፍርቶቻችንን ፍሬ ለአንተ እናቀርባለን። ከጸባዖት ሆነ ደግሞ እግዚአብሔር አምላካችን ሆይ ይህንን ምስጋናችንን እንደምትቀበል እናምናለን። እግዚአብሔር ሆይ በደለኞች እንኳን ብንሆን፣ አጢአተኞችም ብንሆን ምስጋናችንን ትቀበል ዘንድ ቸላትልም። ስለዚህ እግዚአብሔር ሆይ ዛሬ ብዙ ነገሮችን አድርገህልናል። በግራና በቀኝ ከፊትና ከኋላ ተጠነቀክልን። እግዚአብሔር ሆይ ሥራችን እንሰራልን በሰላም ደግሞ ወደ ቤታችን እንድንመለስ ረድተህናል። በቃልህ ማዕድ ዙሪያ እንድንሰበሰብ ደግሞ ይህን እድል ጌታዬ እናመሰግንሃለን በእውነት እናመሰግንሃለን። እግዚአብሔር አምላካችን ሆይ በዚህች ሰዓት ደግሞ በመካከላችን ተገለጥ፣ በክብርህ ተመላለስ። እውነትህን ጌታዬ ሆይ ለእያንዳንዳችን ትገልጥ ዘንድ እንለምንሃለን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ባከበርከው በአንድ ልጄ ስም ወዳጆቼ ባለፈው ምሽት ክፍለ ጊዜ ጥናታችን የምዕራፍ ዐሥራ ሁለትን ትምህርት ጨርሰን የምዕራፍ ዐሥራ ሦስትን ትምህርት መጀመራችን የሚታወስ ነው። በዋና ሐሳብ ደረጃ የተመለከት ነው ከመንግሥተ ሰማያት ምስጢራት ጌታ ኢየሱስ ክርስቶስ ምሳሌ አድርጎ የተናገረውን ስለ ዘሪው ምሳሌ ስንመለከት ነበረ። አዎ ጌታችን ምሳሌዎችን የሚሰጠው በፊታችን ያስቀመጠውን ሰማያዊ እውነት ለመለካት ነው ብለን ትምህርታችንን በዚያው መደምደማችን የሚታወስ ነው በቁጥር አስራ አንድ። ዛሬ ደግሞ ከቁጥር አስራ ሁለት ትምህርታችንን እንጀምራለንና መጽሐፍ ቅዱሶቻችን እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ የማቴዎስ ወንጌል ምዕራፍ አስራ ሶስት ቁጥር አስራ ሁለትን ተመልከቱ። ላለው ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል ይላል። አዎ በማቴዎስ 13 ቁጥር 19 ላይ ደግሞ የመንግሥቱን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል፣ በመንገድ ዳር የተዘራው ይህ ነው ብሎ ይናገራል። ወፎቹ ክፉውን ነገር ይወክላሉ። ዲያብሎስ በመንገድ ዳር የተዘራውን ዘር ይለቅማል። ይህ እያንዳንዳችን ራሳችንን እንድንፈትን የሚያደርገን ነው። ይህን ስናስብ ወደ ራሳችን እንጂ ወደ ሌላ ሰው አንመልከት። ወገኖች፣ በመንገድ ዳር ያለው አፈር የቤተ ክርስቲያን አባላት የሆኑትን ይመለከታል። ልብ በሉ፣ በመንገድ ዳር ያለው አፈር የቤተ ክርስቲያን አባላት የሆኑትን ሰዎች ይመለከታል። የእግዚአብሔርን ቃል ሰምተዋል። ነገር ግን በእምነት አልተዋሃዳቸውም። ለእንደዚህ አይነት ክርስቲያኖች የቤተ ክርስቲያን አባል መሆን የአንድ ክበብ አባል እንደ መሆን ነው። እውነቴን ነው የምላችሁ፣ የድራማ ወይም የትያትር ቤት አባል እንደ መሆን ነው። ወይንም ደግሞ የእግር ኳስ ክበብ አባል እንደ መሆን ነው። ወይንም ደግሞ የመሰሉትና የመሳሰሉት ክበብ አባል እንደ መሆን ነው። እሁድ ይመጣል፣ ቤተ ክርስቲያን ይኬዳል፣ በቃ ሕይወት ኢየሱስ ክርስቶስን መምሰል ከናፈቃትና እነሆ ከጠማት ዓመታት ነግደዋል አልፈዋል። ሁለተኛዎቹ በጭንጫ መሬት ተመስለዋል። ይህን ደግሞ ከቁጥር 20 እስከ 21 ባለው ስፍራ መመልከት ትችላላችሁ። እነዚህ በቁጥር 20 እስከ 21 የተጠቀሱት ሰዎች ደግሞ ቀደም ብለን ካየናቸው ሰዎች ተቃራኒ ናቸው። ከላይ ከተገለጹት ሰዎች ቃሉን ለቅሞ የወሰደው ዲያብሎስ ነው። የእነዚህ ችግር ግን የሥጋ ነገር ነው። በማቀዝቀዣ ውስጥ ከመሆን ይልቅ በማሞቂያ ውስጥ ሆኖ የጋሉ የሚያለክሱና በጣም በስሜት የተነኩ ናቸው። ስብሰባ በሚካሄድበት ጊዜ ግለትና ጉልበት አላቸው። ከስብሰባ በኋላ ግን ነዶ እንዳለቀ ሻማ ናቸው። እግዚአብሔር ከዚህ ክፉ ዐመል ይፈውሰን። ወገኖቼ በእግዚአብሔር ቤት ውስጥ የተለያዩ ዐይነት ሰዎች አሉ። እግዚአብሔር ግን ሁሉንም ያጠራል። ሦስተኛዎቹ ሰዎች ደግሞ በእሾዋማ መሬት የተመሰሉ ናቸው ልብ በሉ ሦስተኛዎቹ ሰሚዎች በእሾዋማ መሬት ተመስለዋል ቁጥር ሁለትን ተመልከቱም ተመልከቱ ዓለም በእነዚህ ሰዎች ውስጥ ያለውን የእግዚአብሔርን ቃል ይከባል ዲያብሎስ በመንገድ ዳር ሥጋ በጭንጫ ዓለም ደግሞ በሾ የተመሰሉትን ያጨናግፋል የዓለም ሐሳብ አንዳንድ ጊዜ ድህነት ነው ሌላ ጊዜ ደግሞ በብልጽግና መታለል ነው እነዚህ ሦስት የአፈር ዐይነቶች የሚወክሉት ሦስት ዐይነት አማኞችን አይደለም። ልብ በሉ እነዚህ ሦስት ዐይነት የአፈር ዐይነቶች የሚወክሉት ሦስት ዐይነት አማኞችን አይደለም። እነዚህ ከነጭራሹ አማኞች አይደሉም። በእውነት በዚህ አባባሌ ትደነቁ ይሆናል። እውነቴን ነው የምላችሁ። ቃሉን ብቻ ሰምተዋል እነዚህ ሰዎች፣ አልፎም ደግሞ አዎ ተቀብለናልም ብለው አረጋግጠዋል። በርግጥ አምነን እንደሆን እስቲ በዚህች ምሽት ወገኖቼ ራሳችንን እንፈትነው። ለእግዚአብሔር ምስጋና ይሁንና፣ አንዳንዴ ዘር በመልካም መሬት ላይ ይወድቃል። የዚህንም ትርጉም ኢየሱስ ክርስቶስ በቁጥር ሃያ ሦስት ላይ ገልጾታል። ቁጥር 23 ሦስትም በኋላ በደንብ ተመልከቱ። ትንሽ እውነት የምናከውንና በተጨማሪ ማወቅ ከፈለግን ጌታ ኢየሱስ ይጨምርልናል። ነገር ግን እውነትን ማወቅ ካልፈለግንና ልባችንን ከዘጋን ደግሞ ጌታ ኢየሱስ እውነትን እንዳናውቅ ያደርጋል። ለመስማት ለሚፈልግ ጌታ በሩና አይዘጋም። በምሳሌ ለምን እንደሚናገር ሲመልስ ይህንን ግልጽ ያደርገዋል ለመስማት የማይፈልጉ እንዳይረዱ ለማድረግ ነው። ጌታ ምሳሌዎቹን የወሰደው በዚያን ጊዜ በየዕለቱ ከሚታዩ ነገሮች ነው። በሚያውቋቸውና ሰዎቹ ከየዕለት ኑሯቸው በሚያዩቸው ነገሮች አማካይነት ታላቅ መንፈሳዊ እውነትን ሲያስተምራቸው እንመለከታለን። በዘሪው ምሳሌ የመንግሥተ ሰማይን ሁኔታ ማለትም ህዝብን ስለ ስሙ በሚጠራበት በዚህ ዘመን እግዚአብሔር ምድርን የሚመራበትን ሁኔታ ያሳይናል። ዛሬ እግዚአብሔር እቅዱን በቤተ ክርስቲያን አማካይነት ተግባራዊ ያደርጋል። ስለ ሆነም ዛሬ የመንግሥተ ሰማይ ሁኔታ እግዚአብሔር ህዝብን ክርስቶስን ወደ ማወቅ የደህንነት ዕውቀት የማድረስ እቅዱን ተግባራዊ በማድረጉ ተገልጧል። የእንክርዳዱን ምሳሌ በተመለከተ ቁጥር ሀያ አራትን ልብ ማለት ይቻላል። እንዲህ ይላል ሌላ ምሳሌ ያቀረበላቸው እንዲህም አለ፣ መንግሥተ ሰማያት በእርሻው መልካም ዘርን የዘራን ሰው ትመስላለች ይላል። ይህን ምሳሌ ከዘሪው ምሳሌ ቀጥሎ ይሰጣል። ከተዘራው ዘር አንድ አራተኛው ብቻ መልካም መሬት ላይ እንደወደቀ ነግሮናል። የቀረው ሦስት አራተኛው ሰሚዎቹ ምላሽ ስላልሰጡ ምንም አላፈራም። በሌላ አነጋገር አልዳኑም። የእግዚአብሔርን ቃል ከሰሙት ውስጥ አንድ አራተኛው ብቻ ነው ያደገው። አሁን ደግሞ የመንግሥተ ሰማይን ሌላ ገጽታ እናያለን። ይህም በእርሻው ላይ መልካም ዘር በዘራው ሰው ይመሰላል። ቁጥር ሃያ አምስትን የተመልከቱ ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ ይላል። የተኛው ማን እንደሆነ እናስተውል ወገኖቼ ሰዎቹ ተኝተው ሳሉ ጠላት መጣ ዘሪው ኢየሱስ እንደሆነ እርሱ ደግሞ እንደማይተኛ እንደማያንቀላፋ እናስታውስ ሰይጣን ጠላት ነው እንክርዳድን በስንዴው መካከል ይዘራል እንክርዳዱ ደግሞ የሐሰት ትምህርት ነው ቁጥር 26 ስንዴው በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ ይላል እንክርዳድና ስንዴ በመጀመሪያ አብሮ ሲበቅሉ መለየት በጣም አስቸጋሪ ነው። ብዙ የሐሰት ትምህርቶች በመጀመሪያ መልካም ይመስላሉ። ከእውነት በምን እንደሚለዩ ለማወቅ ብዙ ጊዜ ይወስዳል። አሁን ደግሞ ዘሪው እንክርዳዱን የዘራው ማን እንደሆነ እንዳወቀ ከቁጥር ሀያ ሰባት እስከ ሠላሳ ባለው ክፍል ውስጥ እንመለከታለን። ይህንን ክፍል በደንብ መረዳት በጣም አስፈላጊ ነው ወገኖቼ። ኢየሱስ እንክርዳዱን ለመንቀላት ሞክሩ ይላል። ሁለቱም በአንድ ላይ ይብቀሉ ይላል። በመጨረሻም ስንዴውን ከእንክርዳድ ለይቶ ማወቅ ይቻላል ሲል ይናገራል። ዛሬ ዛሬ አካባቢያችንን ስንመለከት ዓለም ወደ ከፋም ወደ ተሻለም ሁኔታ እየሄደች ነው። ስንዴው እያደገ ስለሆነ ወደ ተሻለ ሁኔታ እየሄደች ነው። የእግዚአብሔር ቃል እየተሰበከ ነው። በሌላ በኩል ደግሞ ዓለም ወደ ከፋ ሁኔታ እየሄደች ነው። ብዙው እንክርዳድ እየበቀለ ነው። ለብዙ ጊዜ አሉ ዶክተር መጊ በአንድ ወቅት አንድ ላይ ሰብስቦ ሲያናግሩን፣ ለብዙ ጊዜ አሉ መጋቢ ሆኜ በማገልገል ላይ ነኝ። አገልግሎት ሲጀምር ቤተ ክርስቲያኔን አጸዳለሁ ብዬ አስቤ ነበር ነገር ግን እንዳሰብኩት ሁሉንም ነገር ላቀናው እንደማልችል ተረዳው አሉና ከዚህ ምዕራፍና ከሌሎች የእኔ ድርሻ ቃሉን መስበክ ብቻ እንደሆነ ተረዳ ሲሉ የእግዚአብሔር ባሪያ ዶክተር መጊ አጫወቱን። ወዳጆቼ እንክርዳዱን እየነቀልኩ አልሄድም፣ ምክንያቱም ከእንክርዳዱ ጋር ስንዴውን ልነቅል እችላለሁና። አሁን ግን ስራዬ እንክርዳድ መንቀል ሳይሆን ስንዴ መዝራት እንደሆነ እኔ አበበ አውቄአለሁ። የእግዚአብሔርን ቃል መዝራት ኃላፊነቴ ነው፣ የእናንተም ኃላፊነት ነው። ስንዴም እንክርዳድም በዚህ ዓለም ይበቅላሉ። ኢየሱስ መጀመሪያ በመጣበት ዳግም በሚመለስበት ጊዜ ውስጥ ነው ያለ ነው። የመንግሥተ ሰማይ ሁኔታ ይህንን ይመስላል። ይህ ግን የቤተ ክርስቲያን ምሳሌ አይደለም። ቤተ ክርስቲያንን እንደ ድርጅት ስንመለከታት ይህ ምሳሌ ሊሆነን ይችላል ትሉ ይሆናል። ነገር ግን ወገኖች የእግዚአብሔር ቤተ ክርስቲያን የሚታይ ድርጅት አይደለም። የእርሱ ቤተ ክርስቲያን የማይታይ የቅዱሳን ስብስብ ነው። እውነተኛይቱ ቤተ ክርስቲያን ከእውነተኛ ማኞች የተውጣጣች ናት። እውነተኛ ማኞች በክርስቶስ አዳኝነት አዎ ያመኑ የተጠመቁ በእርሱ ያረፉ ቃሉንም የሚወዱ ናቸው። ስንዴውና እንክርዳዱ አብረው በመብቀላቸው አንረበሽ። አንድ ቀን ግን ጌታ ኢየሱስ ክርስቶስ መድኃኒ ዓለም ሲገለጥ ስንዴውን ከእንክርዳዱ ይለየዋል። የስናፍንጭን ቅንጣት ምሳሌ ደግሞ ከቁጥር ሰላሳ አንድ እስከ ሰላሳ ሁለት ባለው ስፍራ እናገኛለን። የስናፍንጭ ምሳሌ የቤተ ክርስቲያን ወይም የአንድ ክርስቲያን ምሳሌ አይደለም። አማኞች ብዙውን ጊዜ በሚያፈሩ ዛፎች ይመሰላሉ። ሰናፍጭ የምግብ ጠቀሜታ የለውም። የሰናፍጭ ቅንጣት ከዘር ሁሉ ያነሰ ዘር ነው። ከዘር ሁሉ ያነሰ ዘር ነው ስንል ኢየሱስ እያስተማራቸው ያሉት ሰዎች ከሚያውቁት ዘር ሁሉ ያነሰ ነው ማለት ነው። ባደገች ጊዜ ግን ከአትክልቶች ትበልጣለች፣ የሰማይም ወፎች መጥተው በቅርንጫፎቿ እስኪሰፍሩ ድረስ ትሆናለች ይላል። ቁጥር ሰላሳ ሁለትን መመልከት ይቻላል። የእርሾ ምሳሌ የክርስቲያኖችን ውስጣዊ ሁኔታ እንደሚያሳይ ሁሉ ይህ ምሳሌ ውጫዊ እድገትን ያሳያል። ቤተ ክርስቲያን ዓለምን አልለወጠችም፣ ነገር ግን በዓለም ላይ ከፍተኛ ተጽዕኖ አሳድራለች። ይህ ምሳሌ የቤተ ክርስቲያንን ድርጅት ውጫዊ እድገት ያሳያል። ባለንበት ዘመን በብዙ ቦታ ዓለምና ቤተ ክርስቲያን ተቀላቅለዋል። በቤተ ክርስቲያን ባለ ሰውና በዓለም ውስጥ ባለ ሰው መካከል ከፍተኛ መዋሃድ ይታያል። አካሄዳችን፣ አሳሳቃችን፣ አበላላችን፣ አወጣጥና አገባባችን ሁሉ የተዋሃደ ይመስላል። አኗኗራቸውና ድርጊታቸውም ተመሳሳይ ነው። ክርስቲያን ስናፍጭ ሳይሆን የዓለም ጨው መሆን አለበት። ልብ በሉ ወገኖቼ፣ እኛ ክርስቲያኖች ሰናፍጭ ሳንሆን የዓለም ጨው መሆን አለብን። የሰማይ ወፎችም መጥተው በቅርንጫፎቿ እስኪሰፍሩ ድረስ ትሆናለች ይላል። ወፎች የሚለው ቃል የሚያሳየው ክፉን ነገር ነው። ልብ በሉ፣ እዚህ ስፍራ ወፎች የሚለው ቃል የሚወክለው ክፋትን ነው። ቀደም ሲል ባየነው ምሳሌ ወፎች በመንገድ ዳር የወደቀውን ዘር የበሉ ወይም የለቀሙ ናቸው። ጌታችን ወፎቹ ጠላት የሆነውን ሰይጣንን ይወክላሉ ብሎ አስረግጦ ተናግሯል። ስለ እርሾ ምሳሌ የሚያወሳውን ደግሞ ቀጥለን እንመለከታለን። ይህንንም ከቁጥር 33 ማየት ይቻላል። የእርሾ ምሳሌ የዚህ ምዕራፍ ቁልፍ ምሳሌ ነው። በመጀመሪያ የማቴዎስ ወንጌል የመጽሐፍ ቅዱስ ቁልፍ ነው ብለናል። ልብ በሉ የማቴዎስ ወንጌል የመጽሐፍ ቅዱስ ቁልፍ መጽሐፍ ነው። ምዕራፍ አስራ ሶስት ደግሞ የማቴዎስ ወንጌል ቁልፍ ክፍል ነው። ምዕራፍ ዐሥራ ሦስት ደግሞ የማቴዎስ ወንጌል ቁልፍ ክፍል ነው። ቁጥር ሠላሳ ሦስት ደግሞ የምዕራፍ ዐሥራ ሦስት ቁልፍ ክፍል ነው። አስተዋላችኋል አይደል? ቁጥር ሰላሳ ሦስት ደግሞ የምዕራፍ ዐሥራ ሦስት ቁልፍ ክፍል ነውና እስቲ እንመልከተው። እንዲህ ይላል፣ ሌላ ምሳሌ ነገራቸው እንዲህም አለ መንግሥተ ሰማያት ሁሉ እስኪ ቦካ ድረስ ሴት ወስዳ በሦስት መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች ይላል። መንግሥተ ሰማያት እርሾ ትመስላለች ይላል። የምን እርሾ? ሁሉ እስኪ ቦካ ድረስ ሴት ወስዳ በሦስት መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች። እርሾ ምንን ይወክላል? እርሾ ወንጌል ነው በማለት የሚያስተምሩ ሰዎች አሉ። ተመልከቱ፣ እርሾ ወንጌልን ይወክላል ብሎ የሚያስተምሩ ሰባኪያን፣ ወንጌላውያን አስተማሪዎች አሉ። ይህ ግን ስህተት ነው ወገኖቼ። በመጽሐፍ ቅዱስ ውስጥ በየትኛውም ቦታ እርሾ የጥሩ ነገር ምሳሌ ሆኖ አያውቅም። ሁል ጊዜ እርሾ የክፉ ምሳሌ ሆኖ ይቀርባል። እርሾ የሚል ቃል በመጽሐፍ ቅዱስ ውስጥ ዘጠና ስምንት ጊዜ ተጠቅሶ እናገኛለን። ልብ በሉ እርሾ የሚል ቃል በመጽሐፍ ቅዱስ ውስጥ ዘጠና ስምንት ጊዜ ተጠቅሶ ነው የምናገኘው ከዚህ ውስጥ ሰባ አምስቱ በብሉይ ኪዳን ውስጥ ሀያ ሦስቱ ደግሞ በአዲስ ኪዳን ውስጥ ተጠቅሰው እናገኛለን። በብሉይ ኪዳን ለእግዚአብሔር በሚቀርብ መሥዋዕት ውስጥ እርሾ እንዳይኖር ተደንግጓል። በአዲስ ኪዳን ደግሞ ከፈሪሳውያንና ከሰዱቃውያን እርሾ ተጠንቀቁ በማለት ጌታችን ኢየሱስ ክርስቶስ አስተምሯል። ማቴዎስ 16 ቁጥር 6ን ተመልከቱ። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 8 ውስጥ ስለ ክፋትና ስለ ግፍ እርሾ ተናግሯል። መጽሐፍ ቅዱስ አንድን ምሳሌ በተለያየ መልኩ በመጠቀም እርስ በራሱ እንዲቃረን አያደርግም። እርሾ በማቴዎስ ምዕራፍ አሥራ ሦስት መልካምን ነገርን እንደማያሳይ እርግጠኛ መሆን እንችላለን። እርሾ ወንጌላ አይደለም። ይህ ምሳሌ ክርስቶስ መንግሥቱን በሙላት ለመግለጽ ዳግም በሚመጣበትና በመጀመሪያው አመጣጡ መካከል ባለው ጊዜ ውስጥ በዚህ ምድር በእግዚአብሔር ቃል ላይ ሊሆን ስለሚችለው ሁኔታ ያስረዳል። የሐሰት ትምህርት ሁሉ መጽሐፍ ቅዱስን ይጠቅሳል። ዲያብሎስን እንኳን የሚያመልኩ ሰዎች መጽሐፍ ቅዱስን ይጠቅሳሉ። የሐሰት ትምህርቶች ሁሉ በእግዚአብሔር ቃል ውስጥ እርሾ ይከታሉ። ይህ ምሳሌ የስህተት ትምህርት ወደ ቤተ ክርስቲያን በመምጣት በመጨረሻ ወደ ክህደት ሊያመራ እንደሚችል ያሳየናል። መንግሥተ ሰማይ ሁሉ እስኪ ቦካ ድረስ ሴት ወስዳ በሦስት መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች ይላል። ኢየሱስ ክርስቶስ ራሱ የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኘውንን ሲል ተናግሯል። ሉቃስ 18 ቁጥር 8ን ተመልከቱ። ይህም ማለት በዳግም ምጽአቴ ጊዜ ፍጹም ክህደት ይሆናል ማለቱ ነው። ሐዋርያው ጳውሎስም ለጢሞቴዎስ ሲጽፍ የእውነትን ቃል የማይቀበሉበት ጊዜ እንደሚመጣ አስጠንቅቋል። ሁለተኛ ጢሞቴዎስ ምዕራፍ አራት ቁጥር ሦስትን ተመልከቱም። በሎዶቅያ ቤተ ክርስቲያን ሙሉ ክህደት ታይቷል። ራእይ ምዕራፍ ሦስት ከቁጥር 14 እስከ 19 ያለውን በኋላ ተመልከቱ። ኢየሱስም ለሕዝቡ ይህን ሁሉ በምሳሌ ተናገረ። በነቢዩም በምሳሌ አፌን ከፍታለሁ ዓለም ከተፈጠረ ጀምሮ የተሰወረውን እናገራለሁ የተባለው ይፈጸም ዘንድ ያለ ምሳሌ አልተናገራቸውም፣ ይላል ከቁጥር 34 እስከ 35 ያለውን ልብ ይሏል። ዓለም ከተፈጠረ ጀምሮ የተሰወረውን እናገራለሁ ይላል። በምሳሌ እየተናገረን ያለው በዚህ ዓይነት በብሉይ ኪዳን አልተገለጸም ነበረ። ቁጥር 36ንም እንዲሁ ተመልከቱ። በዚህ ክፍል ኢየሱስ ሕዝቡን ላካቸውና ደቀ መዛሙርቱን ወደ እርሱ ሰብስቦ፣ ይህንንም ያደረገው የእንክርዳዱን ምሳሌ ሊያብራራላቸው እንደሆነ ይህ ይገልጻል። እርሱም መልሶ እንዲህ አላቸው፤ መልካም ዘር የዘራው የሰው ልጅ ነው። እርሻውም ዓለም ነው። መልካሙም ዘር የመንግሥት ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። መከሩም የዓለም መጨረሻ ነው። አጫጆችም መላእክት ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሁ ይሆናል ሲል ይናገራል። ከቁጥር 37 እስከ 40 ያለውን ልብ ይሏል። ይህ በትክክል በዚህ ዘመን እየሆነ ያለ ነገር ነው። ይህም ጌታ እንዳለው በትክክል እየተፈጸመ ነው። ቁጥር 41 የሰው ልጅ መላእክቱን ይልካል፣ ከመንግሥቱም እንቅፋትን ሁሉ አመፃንም የሚያደርጉትን ይለቅማሉ ይላል። በሚመጣው የክርስቶስ መንግሥት ክፋት ይወገዳል። ቁጥር 42ና 43ን ይመለከቷል። ወደ እቶን እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። የሚሰማ ጆሮ ያለው ይስማ ይላል። እነዚህ ጠንከር ያሉ ቃላት የተነገሩት በጌታችን በኢየሱስ ክርስቶስ ነው። የቀሩት ሦስት ምሳሌዎች የመንግሥተ ሰማይን የተለያዩ ገጽታዎችን ያሳያሉ። በእርሻ ውስጥ የተሰወረ መዝገብ ምሳሌን ደግሞ ከቁጥር 44 መመልከት ይቻላል። ደግሞ መንግሥተ ሰማያት በእርሻ ውስጥ የተሰወረውን መዝገብ ትመስላለች፣ ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ገዛ ይላል። መዝገቡ እስራኤል ነው፣ እርሻው ዓለም ነው። ሰውየው እስራኤልን ሊያድን ራሱን የሰጠው የሰው ልጅ ነው። ይህ ኀጢአተኛ የሆነ ሰው ወንጌልን ሲገዛ የሚያሳይ አይደለም። ምክንያቱም ወንጌል በዓለም ውስጥ አልተደበቀም። እስራኤል ግን ዛሬም በዓለም ውስጥ ተቀብራለች። አይሁድ በዓለም ሁሉ ተበትኗል። እግዚአብሔር ግን የእስራኤልን ነገር አላበቃም። ሐዋርያው ጳውሎስ እንግዲህ እግዚአብሔር ሕዝቡን እጠላቸውን እላለሁ፣ አይደለም እኔ ደግሞ እስራኤላዊና ከአብርሃም ዘር ከቢንያምም ወገነኝና እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ይላል ሮሜ ምዕራፍ ዐሥራ አንድ ቁጥር አንድና ሁለትን ተመልከቱ። ጳውሎስ እግዚአብሔር ለእስራኤል ያለውን ዕቅድ አላበቃም ይላል። ከመጨረሻዎቹ ነቢያት አንዱ የሆነው ዘካርያስ ለእስራኤል አንድ ቀን እንደሚመጣ ተናግሯል። ዘካርያስ ምዕራፍ ዐሥራ ሁለት ቁጥር ዐሥርን በኋላ ተመልከቱ። ዘካርያስ ምዕራፍ ዐሥራ ሁለት ቁጥር ዐሥር ነቢዩ ኤርምያስ በተለያዩ ስፍራዎች ስለ እስራኤል መሰብሰብ ይኸውም እግዚአብሔር ወደ ምድራቸው እንደሚመልሳቸው ተናግሯል። ይህ ጊዜ ግን ገና ወደፊት ነው። እግዚአብሔር ሲሰበስባቸው ከግብፅ የወጡበትንና ለብዙ ዘመናት የሚያከብሩትን ተአምር የሚያስረሳ ታላቅ ተአምር በማድረግ ነው። ይህ ምሳሌ እግዚአብሔር ለእስራኤል ያለውን ዕቅድ እንዳላበቃ ያሳያል። እስራኤል በዓለም የተደበቀ መዝገብ ነው። ክርስቶስ ደግሞ አግኝቶ ሰወረው። ከደስታውም የተነሳ ሄደ ያለውን ሁሉ ሸጠና ያን እርሻ ገዛ። እነርሱንም ለማዳን ሕይወቱን የሰጠ የእኛን ደህንነት በደሙ እንዳስገኘ ሁሉ እነርሱንም በደሙ ገዛ። ዘካርያስ ክርስቶስ ወደ ምድር በሚመለስበት ጊዜ ስለሚሆነው መንጻት እነሆ በምዕራፍ 11 ቁጥር 1 ይናገራል። ዘካርያስ ምዕራፍ 13 ቁጥር አንድን በኋላ ተመልከቱ። ከዚህ በመቀጠል ደግሞ የመልካም ዕንቁ ምሳሌ የሆነውን ከቁጥር 45 እስከ 46 ባለው ክፍል እንመለከታለን። ደግሞ መንግሥተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች። ዋጋዋም እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት ይላል። ይህንን ምሳሌ ብዙውን ጊዜ ሰዎች ነጋዴው ኀጢአተኛው ሰው ሲሆን ዕንቁም ክርስቶስ ነው በማለት ያብራራሉ፣ ያስተምራሉ። ኀጢአተኛው ክርስቶስን ያገኝ ዘንድ ያለውን ሁሉ ሸጠ። ይህ ግን ትክክል አይደለም። ማን ነው ዕንቁ የሚፈልገው? ኀጢአተኞች ደህንነትን ይፈልጋሉን? መጽሐፍ ቅዱስ ይህን አያስተምርም። ነጋዴው ኀጢአተኛን ሰው ሊወክል አይችልም። ምክንያቱም ኀጢአተኛ ሰው ክርስቶስን ካለመፈለጉም ሌላ እንዴት ሊገዛው ይችላል? ነጋዴው ሰውዬ ያለውን ሁሉ ሸጠ። በሞት ውስጥ በመተላለፍና በኀጢአት ዕዳ ውስጥ ያለ ኀጢአተኛ ምን ሊሸጥ ይችላል? ከዚህም በላይ መጽሐፍ ቅዱስ በግልጽ እንደሚያስቀምጠው ደህንነትም ሆነ ክርስቶስ አይሸጡም። ደህንነት ስጦታ ነው ወገኖቼ። ቁጥር አሥራ ስድስትን መመልከት ይቻላል። በሮሜ ስድስት ቁጥር ሃያ ሦስት ደግሞ የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። የዚህ ምሳሌ ትክክለኛው ፍቺ ግን ነጋዴው ክርስቶስ እንደሆነ ያሳያል። ሰማያዊ ቤቱን በመተው ከፍተኛ ዋጋ ያለውን ዕንቁ ማለትም እኛን ለማግኘት ጌታችን ኢየሱስ ክርስቶስ ወደ ምድር የመጣ የጠፋ ኃጢአተኛን አገኘ ማለትም የጠፉትን ሰዎች ወይም ኃጢአተኞችን አገኘ። ደሙን በማፍሰስ ለእነርሱ ሞተ። እኛን ለመዋጀትና ለመግዛት ያለውን ሁሉ ሸጠ። ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር ዘጠኝ በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ለቆሮንቶስ ሰዎች የነገራቸውን በኋላ ተመልከቱ። በዚህ ምሳሌ ውስጥ ዕንቁ ቤተ ክርስቲያንን ያሳያል። ክርስቶስ የእርሱን ጽድቅ በእኛ ላይ አኖረ። እኛ ፍጥረቱ ነንና በክርስቶስ ኢየሱስ ተፈጠርን። ኤፌሶን ምዕራፍ ሁለት ቁጥር አስርን መመልከት ይቻላል። ኢየሱስ ቤተ ክርስቲያንን ያገኝ ዘንድ ያለውን ሁሉ ሸጠ። አንደኛ ዮሐንስ ምዕራፍ ሦስት ቁጥር ሁለትን በኋላ ተመልከቱ። ወደ መጨረሻው የመጽሐፍ ቅዱስ ክፍል ወደ ዮሐንስ ራእይ ስንደርስ የአዲስቷን ኢየሩሳሌም፣ የቤተ ክርስቲያንን የወደፊት ሁኔታ እናጠናለን። ባለፈው ክፍለ ጊዜ ጥናታችንም ይህንን ተመልክተናል። ከከተማዋ ውጭ ያለውን እንመልከት። በሮቿ በንቁ ተሰርተዋል። ይህ አጋጣሚ ሳይሆን በክርስቶስ የታቀደ ነው። እርሱ ዋጋዋም እጅግ የበዛ አንዲት እንቁ ባገኘ ጊዜ ያለውን ሁሉ ሸጠና ገዛት የተባለው ነው። ወደ ባሕር የተጣለች መረብ ምሳሌን ደግሞ ከቁጥር አርባ ሰባት እስከ አርባ ዘጠኝ ባለው ስፍራ ማግኘት ትችላላችሁ። የዓለም መጨረሻ ማለት ክርስቶስ መንግሥቱን ሊመሠርት የሚመጣበት ጊዜ ነው። ወደ ተሆነ ሰዓትም ይጥሏቸዋል በዚያ ልክሶና ጥርስ ማፏጨት ይሆናል ይላል ቁጥር አምሳ በሳይንስ መጻሕፍቶች ውስጥ ሳይንስ ስለ ብዙ ነገሮች እርግጠኛ እንዳልሆነ ተጽፎና አነባለን የጀርሞች ግጭት ስለሚያመጣው ነገር እርግጠኛ አይደሉም ሳይንቲስቶቹ ሌሎች ብዙ ነገሮችም ተጠቅሰዋል ይህን ሁኔታ ሲገልጽ አንድ ሳይንቲስት እንዲህ አለ ይህ ነገር ልክ ዘላለም እንደሚባለው ነገር ነው ገነት ወይም ጋነሚኑር አይታወቅም። ነገር ግን ስለ አንድ ነገር እርግጠኛ መሆን ያስፈልጋል። ይኸውም ወደ ገነት ለመግባት እርግጠኛ መሆን ነው። ምክንያቱም ሁለቱም ስለ መኖራቸው እርግጠኛ መሆን አይቻልም ተብሎ ችላ ቢባልና ነገር ግን ቢኖሩ መጥፎ ሁኔታ ይከሰታል ሲል ተናገረ። ጌታም በርግጥ ገሃንም የከፋ እንደሚሆን እገልጿል። መላእክት መጥቶ ኃጢአተኞችን ከጻድቃን መካከል ይለዩቸዋል፣ ወደ እቶን እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፏጨት ይሆናል ሲል ተናገረ። ወዳጆቼ ዛሬ የምናምነውን ማወቅ መቻል አለብን። በየትኛው ወገን እንደ ቆምንም ዛሬውኑ ማረጋገጥ መቻል አለብን። ከሚጠፉቱንን ወይስ ከሚድኑቱ እግዚአብሔር ልጁን ጌታ ኢየሱስ ክርስቶስን ወደዚህች ምድር ልኮ እኔና እናንተ እንድንድን እነሆ እስከ መስቀል ሞት ድረስ እንኳን አድርሷል። ስለዚህ ይህንን ስጦታ ቸል ብንለው ይህንን ስጦታ ዝም ብለን ብናልፈው መጨረሻችን የከፋ ይሆናል። እግዚአብሔር ደግሞ በልጁ በጌታ በኢየሱስ ክርስቶስ አምነን እንድንድን ነሆ ጸጋውን ያብዛልን ይጨምርልንም። የዛሬው ትምህርታችን እዚህ ላይ አበቃ። ቀሪውን ትምህርት ደግሞ በሚቀጥለው ክፍለ ጊዜያችን እግዚአብሔር ወዶና ፈቅዶ ለዚያ ቢያደርሰን አብረን እንመለከታለን። ጸልዩልን፣ ጻፉልን። አድራሻችን ዐሥራ ሦስት ስልሳ ስድስት አዲስ አበባ ነው። ደህና አደሩ።